ሳይንስና ሕብረተሰብ የምስራቅ አፍሪካዋ ኢትዮጵያ በመዲናዋ በሚገኝ የቆሻሻ ማስወገጃ ቦታ የተከመረ ቆሻሻ ተደርምሶ ሐዘን ላይ በከረመችበት በዚህ ሰሞን የስካንዲኔቪያዋ ስዊድን ከቆሻሻ ጋር በተያያዘ መነጋገሪያ ሆናለች ስዊድን የመገናኛ ብዙሃንን ቀልብ ሳበችው በቆሻሻ ብዛት ተቸግራ ሳይሆን ቆሻሻ ጥሯት ነው እንደውም ቆሻሻ ከሌሎች ሀገሮች ማስገባት ሁሉ ጀምራለች ሊያውም በአመት 700,000 ቶን የሚጠጋ ስዊድን 10 ሚሊዮን ከሚጠጋው ሕዝቧ የሚሰበሰበውን 99 በመቶ ቆሻሻ በአንድም ሆነ በሌላ መንገድ መልሳ ጥቅም ላይ መዋሏ ነው የቆሻሻ ያለ ያስባላት የሀገሪቱ ይፋዊ ድረገጽ እንደሚጠቁመው ከየቤቱ ከሚሰበሰበው ቆሻሻ ውስጥ 50 በመቶ ለኃይል ማመንጫነት ይውላል። በስዊድን ቆሻሻን በማንደድ ሙቀትና የኤሌክትሪክ ኃይልን የሚያመነጩ 32 ተቋማት አሉ። አውሮፓዊቱ ሀገር የመጀመሪያውን እንዲህ አይነት ተቋም በዋና ከተማይቱ ስቶኮልም ያቋቋመችው እንደ ጎርጎሮሳዊው በ1904 ነው። ኢትዮጵያ ከስዊድን አንድ ምዕት ዓመት ዘጊታን ቢሆን መንገዱን ተያይዘዋለች። ከቆሻሻ ኃይል የሚያመነጭ ተቋም ለመገንባት ግንባታ ከጀመረች ሶስት ዓመት አለፋት። ቦታው ደግሞ የመጋቢት ሁለቱ አስደንጋጩ አደጋ ከደረሰበት አቅራቢያ ነው። በዚያ አዲስ አበባ በ1957 ዓ ም ለደረቅ ቆሻሻ መጣያነት ስራ ያስጀመረችው ቆሻሻ መድፊያ ከነ ክምር ቆሻሻው አለ። ረጲ የደረቅ ቆሻሻ ማመንጫ የተሰኘው አዲሱ ፕሮጀክት ግንባታ ወደ መገባደዱ ቢቃረብም ይህን ለዓመታት የተከማቸው ቆሻሻ ወደ ኃይል የሚለውጥ አይደለም። ይልቅስ ከአዲስ አበባ በየቀኑ ከሚሰበሰበው ወደ 2 ሚሊዮን ኪሎ ግራም ቆሻሻ ውስጥ 85 በመቶውን ወደ ኤሌክትሪክ ኃይል የመቀየር እቅድ ያለው ነው። አቶ ሳሙኤል አለማየው የኃይል ማመንጫውን በመገንባት ላይ ያለው የካምብሪጅ ኢንዱስትሪስ የአፍሪካ ማኔጂንግ ዳይሬክተር ናቸው። የኃይል ማመንጫው ክምር ቆሻሻውን የማይጠቀምበትን ምክንያት እንዲህ ያስረዳሉ። እስከ ዛሬ የተከማቹ ቆሻሻዎች ከአፈር ጋር እየተደባለቁ ነው የሚደመደሙት እና በጣም ብዙ የሆነ የአፈር ክምችት አለው። አፈሮቹ ኢነርት ማቴሪያሎች ወይንም መንደድ የማይችል ማቴሪያል በብዛት ስላለው በእነዚህ ፋሲሊቲዎች ውስጥ ተገብቶ ለመጠቀም አዲስ ለነዛ ብቻ የሚሰራ ፋሲሊቲ መስራት ያስፈልጋል። በዚህ አመት መገባደጃ ላይ አገልግሎት መስጠት የሚጀምረው የረፒው የኃይል ማመንጫ ተቋም አዳዲስ ቆሻሻዎችን ነው የሚቀበለው ከተባለ ቀጣዩ ጥያቄ እሱንስ እንዴት አድርጎ ነው ወደ ኃይል የሚቀይረው የሚለው ይሆናል። አቶ ሳሙኤል ማብራሪያ አላቸው። የአምስት ቀን ቆሻሻን ማከማቸት የምንችልበት ባንከር የሚባል ወይንም ማከማቻ ቤት ሰርተንለታል። ሁሉም የቆሻሻ መኪኖች ሲመጡ የራሳቸው ቤት አላቸው። ልክ መኪናው ሲመጣ ሴንስ አድርጎ የሚከፍቱ በሮች አሉ። በሮቹ ሲከፈቱ ቆሻሻዎቹን ይደፋና ቆሻሻዎቹን በደንብ አድርገን ውሃቸው ጠሎ እንዲወጣ ካደረግን በኋላ ቆሻሻውን ወደ ማንደጃ ግሬድ የሚባሉ ፈርነሶች ውስጥ እንከታቸዋለን። እነዚህ ማንደጃዎች ውስጥ ቆሻሻው ከነደደ በኋላ ቆሻሻው አንድ ሺህ ስድስት መቶ ዲግሪ ሴንቲግሬድ ላይ ነው የሚነደው። ከአንድ ሺህ ዲግሪ እስከ አንድ ሺህ ስድስት መቶ ዲግሪ ሴንቲግሬድ ሲነድ ውሃውን ወደ እንፋ እንፋሎት በመቀየር እንፋሎቱ ደግሞ ዲንተርባይን የሚባሉትን ማሽኖችን በማንቀሳቀስ ጄኔሬተሩ በየቀኑ ኤሌክትሪክሲቲ ወይም ኃይልን እንዲያመነጭ እናደርጋለን ማለት ነው። በመንግስታዊው የኢትዮጵያ የኤሌክትሪክ ኃይል ባለቤትነት እየተገነባ ከሚገኘው ከዚህ ተቋም የሚመነጨው ኃይል በየቀኑ ስድስት ሚሊዮን አምፖሎችን ለስምንት ሰዓታት የማብራት አቅም እንዳለው አቶ ሳሙኤል ይገልጻሉ። የዚህ ተቋም ዋናው አበርክቶት የሚሆነው በየቀኑ ከአዲስ አበባ የሚሰበሰበው ቆሻሻ ወደ መጣያ ቦታዎች ሄዶ እንዳይቀበር ማድረጉ ነው። የመዲናይቱ ቆሻሻዎችን እየተቀበለ ሲከምር የቆየው የረጲ የደረቅ ቆሻሻ መጣያ እንደሚዘጋ በይፋ የተነገረው በዕዳር 2005 ዓ.ም ነበር። አዲስና ዘመናዊ የቆሻሻ መጣያ በሰንዳፋ ቢገነባም የአካባቢው ነዋሪዎች ባስነሱት ተቃውሞ አገልግሎት መስጠት ማቋረጡ ይታወሳል። በዚህ ምክንያት የረጲ የደረቅ ቆሻሻ መጣያ የተወሰነው ክፍል የቆሻሻ መደርመስ አደጋ እስከደረሰ ድረስ አገልግሎት መስጠት ቀጥሎ ነበር። በቦታው የተከማቸው ቆሻሻ የሚፈጥረው ብክለት የአካባቢ ባለሙያዎችን ሲያሳስብ ቆይቷል። በጉዳዩ ዙሪያ በርካታ ጥናቶችም ተደርገዋል። አቶ ይስሐቅ ደምሴ በቦታው ጥናት ካደረጉ ባለሙያዎች አንዱ ናቸው። የታዳሽ ኃይልና የቆሻሻ አያያዝ ባለሙያ አቶ ይስሐቅ ቆሻሻን በአግባቡ ማስወገድ የዓለም ሙቀት መጨመርን ለማስተካከል ከሚወሰዱ እርምጃዎች አንዱ እንደሆነ ያስረዳሉ። በረጴ የተከማቸውን ቆሻሻ አያያዝ ማሻሻል የሚቻለው በሁለት መንገዶች መሆኑንም በቀደምት ጥናታቸው ጠቁመው ነበር። ቆሻሻው በተፈጥሮው ሊነድ የሚችል ጋዝ ያመርታል ወይም ያመነጫል፣ በተፈጥሮ ማለት ነው። ይህንን ቆሻሻ አንደኛ ነገር ወደ ኤነርጂ መቀየር ይቻላል። ቀጥታ በማንደድ ወይም የሙቀት ኃይል እንዲሰጥ ማድረግ ይቻላል። ወይም በጋዝ ተርባይ ወደ ኤሌክትሪክ ቀይሮ መጠቀም የሚቻልበት እድል አለ። ሁለተኛ የማስወገጃ መንገድ ምንድን ነው? ይህንን ጋዝ በቀጥታ በማቃጠል ወይም ፍሌር በማድረግ ግሪንሃውስ ጋር ወይም ሙቀት ማመቅ የሚችሉ የጋዝ አይነቶች የበካይነት ወይም ሙቀት የመያዝ አቅሙን ለማሳጣት በማቃጠል ወደ ካርቦን ዳይኦክሳይድ በመቀየር አቅሙን ማሳነስ ይቻላል። ከቆሻሻ የሚመነጨውን ሚቴንን መቆጣጠር የአየር ንብረት ለውጥን ለማገት እንደሚያግዝ አቶ ይስሀቅ ይናገራሉ። ሚቴንም ሆነ ካርቦን ዳይኦክሳይድ ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ ያላቸው የጋዝ አይነቶች ናቸው። ሙቀት በማመቅ ረገድ ግን ሚቴን ከካርቦን ዳይኦክሳይድ የላቀ ኃይል አለው። አቶ ይስሐቅ ብርድ ልብስን በምሳሌነት በመጠቀም የሁለቱን ጋዞች የማመቅ አቅም ያነጻጽራሉ። ለምሳሌ ካርቦን ዳይኦክሳይዱ ሙቀት ለማመቅ አንድ ብርድ ልብስ ብትጠቀም ማለት ነው። ሚቴኑ ግን እስከ ሀያ አምስት ብርድ ልብስ ያክል ሊቆጠር ይችላል ነው ወይም ሀያ አምስት ጊዜ የመያዝ አሉ ማለት ነው። ከባቢ አየሩን እንዳያሞቅ ወደ ዩኒቨርስ ሊሄድ የሚገባው የሙቀት መጠን ከካርቦን ዳይኦክሳይድ ጋር ሲነጻጸር ሀያ አምስት ጊዜ የመብለጥ አቅም አለው። እዚህ የተነሳ ይህንን አቅሙን ለማሳጣት ማቃጠል እና ወደ ካርቦን ዳይኦክሳይድ መቀየር እንደ አንዱ መንገድ ሆኖ ይታሰባል። በዚህ መልኩ የበካይ ጋዞችን ልቀት ለመቆጣጠር የሚደረገው ጥረት በቆሼ መተግበር ከጀመረ አራት ዓመት ሆኖታል። ከስምንት ዓመት በፊት መንገዶቹን ያመላከተው የአቶ ይስሐቅ ጥናት ታዲያ አዲስ አበባ ላይ ብቻ የተወሰነ አልነበረም። በስድስት ከተሞች ያሉ የቆሻሻ መጣያ ቦታዎችንም የዳሰሰ ነበር። በመቀሌ፣ ባህር ዳር አዋሳ፣ አዳማ፣ ድሬዳዋና ሀረር ባሉ የቆሻሻ መጣያዎች የተከማቸው ቆሻሻ በአግባቡ እንዲወገድ ከተደረገ ለኢትዮጵያ ተጨማሪ ጥቅም እንደሚያመጣም አመላክቷል። እንዲህ የካርቦን ልቀትን የሚቀንሱ ፕሮጀክቶች ከዓለም አቀፍ ተቋማት ጠቀም ያለ ገንዘብ ያስገኛሉ። ከቆሻሻ የሚመነጨውን በካይ ጋዝ መቆጣጠርና ወደ ጥቅም የመለወጥ ሂደት በከተሞች ብቻ የተወሰነ አይደለም። በገጠር የኢትዮጵያ አካባቢዎች ባዮ ጋዝ የተሰኘውን ቴክኖሎጂ በመጠቀም የደረቅና የፍሳሽ ቆሻሻዎችን ወደ ኃይል ለመለወጥ ስራዎች ከተጀመሩ ቆዩ። በ1950ዎቹ በአምቦ ርሻ ኮሌጅ አማካኝነት በኢትዮጵያ የተዋወቀው የባዮ ጋዝ ቴክኖሎጂ አሁን በኢትዮጵያ ገጠር አካባቢዎች እንደሚታየው በቤት ደረጃ ሳይሆን በሰርቶ ማሳያ የተጀመረ ነበር። በገጠር የከብቶችንና የሰውዳሪን በማጠራቀም ኃይልን ማመንጨቱንም ሆነ በከተማ ቆሻሻን ለተመሳሳይ ዓላማ የመጠቀሙ ሂደት እንደሚመሳሰል አቶ ይስሐቅ ይናገራሉ። የሁለቱም አፈጣጠር እዚህ በየቤቱ የሚሰራውም ሆነ እዚህ የቆሻሻ መጥሻው ላይ የሚመነጨው የጋዝ አይነት ኳሊቲ ሊለያይ ይችላል እንጂ ተፈጥሮ አንድ ነው። ያው ሚቴን የተባለው ጋዝ ነው ማለት ነው። ባዮጋዝ የምንለው ወይም ላንድፊል ጋዝ የሚባለው ከፍ ያለው ፓርት ሚቴን ሲሆን፣ ዝቅ ያለው ፓርት ደግሞ ካርቦን ዳይኦክሳይድ ይሆናል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ላንድፊል ላይ የምታገኘው ስልሳ ፐርሰንት ሚቴን ከሆነ አርባ ፐርሰንቱ ካርቦን ዳይኦክሳይድ ይሆናል ማለት ነው። እንደዚሁ በየቤቱ የምታገኘው ሲ ሀምሳ ፐርሰንት የሚቴኑ ነው። ሀምሳ ፐርሰንቱ ካርቦን ዳይኦክሳይድ ሊሆን ይችላል። ግን እንደ አጠቃላይ በአንድ ፊል ጋዝም ሆነ ባዮጋዝ ከሀምሳ እስከ ስልሳ ፐርሰንት የሚቴን ወይም የሚቃጠል ጋዝ ይይዛል ተብሎ ይታሰባል። ኢትዮጵያ የዛሬ አስር ዓመት ገደማ ያወጣችው ሀገር አቀፍ የባዮ ጋዝ እቅድ ቴክኖሎጂውን በቤት ውስጥ የማስፋፋት ዓላማ ነበረው። ገጠሩን ትኩረት ያደረገው ይህ እቅድ በአራት ክልሎች አስራ አራት ሺህ የባዮ ጋዝ ማብለያዎችን ለመትከል አቅዶ ነበር። ባለፈው ሐምሌ ለንባብ የበቃና የእቅዱን አፈጻጸም የሚገመግም ጥናት እንዳመለከተው ሀገሪቱ ከእቅዱ ማሳካት የቻለችው 60 በመቶውን ብቻ ነው። አረንጓዴ የልማት ስትራቴጂን እከተላለሁ የምትለው ኢትዮጵያ ከቆሻሻ አወጋገድ ጋር የተያያዙ በርካታ ጥናቶች አካሄዳለች፣ እቅዶችም አውጥታለች። ተግባር ላይ ግን ወገቤን እንዳለቻለች ለዚህ ሁነኛ ማሳያ የቆሼውን አደጋ ተከትሎ ሲነገር የሰነበተው አካባቢውን ወደ ህዝብ መናፈሻነት የመለወጥ እቅድ ነው። ይህ እቅድ በአዲስ አበባ ከተማ መስተዳደር ባለሥልጣናት መነገር ከጀመረ በትንሹ አምስት ዓመታት ተቆጠረ። እንደዚህ ለሚጓተቱ እቅዶች የቆሼው አደጋ ማንቂያ ደውል ነው። የዛሬው ጥንቅራችን ይህንን ይመስል ነበር። ተስፋዓለም ወልደየስ ነኝ። መልካም ጊዜ።